ከፋሽስት ጣሊያን በተማረኩ አምስት የወታደር ካሚዮኖች ሥራውን የጀመረው አንበሳ የከተማ አውቶቡስ አገልግሎት ድርጅት ዘንድሮ ሰባ ሰባት ዓመት ሞላው። ያኔ የካሚዮኖቹን ጣሪያ በቆርቆሮ አልብሶ ወለላቸው ላይ አግዳሚ ወንበሮችን ደርድሮ ሕዝብን ማመላለስ የጀመረው ተቋም በዓመታት ውስጥ በግዝፈትና በአሰራር ብዙ ለውጦችን ተግብረዋል። በቀጣይ ጥቂት ዓመታት ውስጥ ደግሞ ዘመን ያፈራቸው የቴክኖሎጂ ውጤቶችን በመጠቀም አገልግሎቱን ለማዘመን መሰናዳቱን ከድርጅቱ የሕዝብ ግንኙነት ኃላፊ አቶ ተሾመ ንጋቱ ሰምተናል። ድርጅቱ ሊጠቀመው የመረጠው አንደኛው የቴክኖሎጂ ውጤት የአውቶቡሶችን ስምሪት የሚቆጣጠር ነው። ይሄ ቴክኖሎጂ አይቲኤስ ነው የሚባለው ኢንቴሊጀንስ ትራንስፖርት ሲስተም በተለያዩ ሀገሮች፣ አንተ በተለይ ባለበት ሀገር ደግሞ ከዚህም የላቀ ቴክኖሎጂ ሊኖር ይችላል ብዬ አስባለሁ። ዞሮ ዞሮ አይቲኤስ ምንድን ነው? ከዚህ ከአይሲቲም ጋር የተያያዘ ነው። ኢንቴሊጀንስ ትራንስፖርት ሲስተም አንደኛ ቢሮ ቁጭ ብለ እያንዳንዱን ስምሪት እያንዳንዱ አውቶቡስ የት እንዳለ የምትከታተልበት፣ ምን እየሰራ እንደሆነ የምታይበት፣ ቆሞም እንደሆነ በአግባቡ ነው የቆመው ወይም ስ በችግር ነው የቆመው የሚለውን የምትለይበት ዘመናዊ ቴክኖሎጂ ነው። ቢሮ ቁጭ ብለ ነው ይህን ሁሉ የምትሰራው። የአንበሳ ከተማ አውቶቡስ አገልግሎት ድርጅት በአሁኑ ሰዓት በመቶ ሀያ አምስት መስመሮች በቀን ከስድስት መቶ ሺህ በላይ ተሳፋሪዎችን በአዲስ አበባና አካባቢዋ እያጓጓዘ እንደሚገኝ የነገረውን አቶ ተሾመ ንጋቱ በአዳዲሶቹ የቴክኖሎጂ ውጤቶች ሲታገዝ የተሻለ አገልግሎት ለመስጠት ጉልበት እንደሚያገኝ ያምናሉ። ከዚህ በተጨማሪም ድርጅቱ ተሳፋሪዎች የወረቀት ትኬቶችን ከመጠቀም ይልቅ የኤሌክትሮኒክ ትኬቶችን መጠቀም የሚችሉበትን አሰራር ለመዘርጋትም እቅድ ይዟል። ባንኮች ለምሳሌ ቀድመው የጀመሩት አሰራር አለ ዛሬ ደብተር ይዘህ የባንክ ደብተር ፓስቡክ ይዘ ባንክ ረጅም ሰዓት የምትቆምበት እዛ ፕሮሰስ የምታረግበት ሁኔታ የለም። አካውንት ውስጥ ገንዘብ ካለ በኤቲኤም ሰዋት አለ። ልክ እንደ እሱ አውቶቡስም ሲጠቀም ህዝባችን። አዲስ አበባ ደግሞ የአፍሪካ መዲናም ተደርጋ ስለምትወሰድ ዘመናዊ የሆኑ ነገሮች ያስፈልጋቸዋል። እድገቷን የጠበቀ ነገር ሊኖራት ይገባል። ስለዚህ ከዛ አኳያ ለህዝባችን አንደኛ ያቀልለታል ሁለተኛ የአካባቢን ከመጠበቅ ጽዳትን ከመጠበቅ አንጻር ወረቀት የወረቀት ትኬት መጠቀም ራሱ ችግር አለው። ስለዚህ በኢትኬት የተሻለ አገልግሎት ያገኛል ወይ የኤቲኤም ካርድ ይጠቀማል፣ እሱን በሱ አስነክቶ የሚያልፍበት ወደ እሱ እንሄዳለን ብለን ነው የምናስበው። እነዚህ አዳዲስ የቴክኖሎጂ ውጤቶች የሚዘረጉበትን ሂደት የሚደግፈው የዓለም ባንክ መሆኑን የነገሩን አቶ ተሾመ ንጋቱ፣ ከአማካሪዎች መካከል አንዱ በህንድ ውስጥ በመሰለ የህዝብ ማመላለሻ አገልግሎት ተሳታፊ የሆነ ተቋም መሆኑ መልካም ልምድ ያመጣል የሚል ተስፋ እንዲኖር እንዳደረገ ነግረውናል። ለመሆኑ የመሰል ዘመነኛ የቴክኖሎጂ ውጤቶችን በስራ ላይ ለመዋል አንጋፋው ተቋም ምን ያክል ጊዜ ይፈጅበታል? እንደማስበው በሁለት ሶስት ዓመት ጊዜ ውስጥ ተግባራዊ ይሆናል ብለን ተስፋ እናደርጋለን። እንዳያያዛቸው ከዛም ባጠረ ጊዜ በአጭር ጊዜ ተግባራዊ ያደርጉታል ብለን ነው የምናስበው። አንበሳ የከተማ አውቶቡስ አገልግሎት ድርጅት በአሁኑ ሰዓት አራት ሺህ ገደማ ሰራተኞች አሉት። በቀን ስምንት መቶ አስራ አንድ አውቶቡሶችን በአዲስ አበባና አካባቢው ያሰማራል። ከእነዚህ መካከል አምስት መቶ አርባ ሶስት ያክሉ አዳዲስ አውቶቡሶች ናቸው። አዳዲሶቹ አውቶቡሶች አዳዲሶቹ ቴክኖሎጂዎች ተግባራዊ የሚደረጉባቸው እንደሆኑም ሰምተናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ